የዛሬ የደህንነት ስጋቶችና ፈተናዎችን ለመቋቋምና ለመፍታት ዩናይትድ ስቴትስ ከአፍሪካ አጋሮቿ ጋር በጽናት እንደምትቆም አንድ የሀገሪቱ ከፍተኛ የጦር አዛዥ ተናግረዋል። መለስካቸው አማረ ተጨማሪ ያለው ከአዲስ አበባ። ስምንተኛው የአፍሪካ የምድር ጦር ኃይሎች መሪዎች ጉባኤ ዛሬ በአዲስ አበባ ሲጀመር የመክፈቻ ንግግር ካደረጉት መካከል አንደኛው የነገን ተግዳሮቶች ለመቋቋም የዛሬ መሪዎች በቂ ዝግጅት ማድረግ እንዳለባቸው ጠቁመው የዛሬዎቹን ችግሮች ግን ፊት ለፊት መጋፈት እንዳለባቸው አሳሰቡ። የዩናይትድ ስቴትስ የምድር ጦር ኃይሎች እዝ ጠቅላይ አዛዥ ጄኔራል ማይክል ጋሬት ባደረጉት የመክፈቻ ንግግር አክለውም የዩናይትድ ስቴትስ ሰራዊት የታመነ ጓደኛ እንደሆነ ገልጸዋል። የአጋር አገሮችን በተለያዩ ዘርፎች ያላቸውን ችሎታ ለመገንባትም ቁርጠኛ እንደሆነና መረጃን በመለወጥ ስራን ለማቀላጠፍ ዝግጁ መሆኑን አመልክተዋል። ጀነራሉ በተለይ ለአፍሪካ አጋር ሀገሮች ዩኤስ አሜሪካ በቅርቡ ታደርጋለች ያሉትን እገዛ ይፋ አድርገዋል። ባለፉት አስር ዓመታት የዩናይትድ ስቴትስ ሰራዊትና የአፍሪቃ አገሮች ባከናውኗቸው ተግባራት በጣም እኮራለሁ። ለወደፊቱም ብሩህ ተስፋ ይታየኛል። ምናልባትም በይበልጥ ተስፋ የሚያሳድርብኝ ደግሞ የዩናይትድ ስቴትስ መከላከያ ሚኒስቴር በቅርቡ በአፍሪቃ ስልጠናና ማማከርን ለማገዝ የደህንነት አጋዥ ብርጌድ መመደቡ ነው። ይህ ብርጌድ ለደህንነት እገዛ ተመጥኖ የተዘጋጀ የልዑካን ቡድን ነው። ብርጌዱ ከአፍሪቃ አህጉር ጋር ያለንን አጋርነት ያጠናክረዋል የአፍሪካን የተለየ የደህንነት ስጋትና ተግዳሮት በመክፈቻ ንግግራቸው ያብራሩት ደግሞ የኢትዮጵያ ጦር ኃይሎች ጠቅላይ ኤታ ማዦር ሹም ሌተና ጀነራል አደም መሐመድ ናቸው ዛሬ አፍሪካ ስትራቴጂካዊ ጠቀሜታው በከፍተኛ የሚታይ አካባቢ ሆኗል የዓለም አቀፍ ወታደራዊ ልዕለ ሀያላን አገሮች ወታደራዊ ይዞታቸውን በሀገሩ እያስፋፉ ይገኛሉ አሸባሪነት፣ አክራሪ ቡድኖች፣ ሕገ ወጥ አዘዋዋሪዎች፣ የባሕር ላይ ወንበዴዎችና የተደራጁ ወንጀለኞች፣ ሌሎችም መደበኛ ያልሆኑ ተዋንያን የእግር ማረፊያ እየፈለጉና የደህንነት ከባቢያችንን እየተገዳደሩ ይገኛሉ። ስለሆነም ሆነም የተወሳሰቡ የደህንነት ፈተናዎች በተፈጥሯቸውም በእጅጉ የተለያዩ ናቸው። የሚገድባቸው ድንበርም የለም። ስለዚህም የአካባቢና ዓለም አቀፋዊ ደህንነትን ለአደጋ ያጋልጣሉ። በኢትዮጵያ የዩናይትድ ስቴትስ ኤምባሲ የልዑካን ቡድን ምክትል ኃላፊ ዴቪድ ራይንዝ በበኩላቸው ካያሌ አፍሪካ ሀገሮች በጉባኤው ለታደሙት ወታደራዊ መኮንኖች ባደረጉት ንግግር በአሁኑ ዘመን የሚታዩ የደህንነት ስጋቶች ድንበር ተሻጋሪ መሆናቸውን በአጽንዖት አስረድተዋል። ይህ የአፍሪካ የምድር ጦር ኃይሎች ጉባኤ ለመጀመሪያ ጊዜ የተካሄደው በዩናይትድ ስቴትስ ዋሽንግተን ዲሲ እንደ አውሮፓውያን ዘመን አቆጣጠር በ2010 ሲሆን ከዚያ በኋላ በዩጋንዳ ካምፓላ፣ በታንዛኒያ አሩሻ፣ በማላዊ ሊሎንጌ፣ በናይጄሪያ አቡጃ፣ በቦትስዋና ጋቦሮኒ ተካሄዷል። ጉባኤው ከ2015 ዓ ም ጀምሮ ሳያሰልስ በየዓመቱ እየተካሄደ እንደሆነም ታውቋል። ዛሬ የጀመረው ጉባኤ ለአራት ቀናት እንደሚዘልቅ የታወቀ ሲሆን፣ ጉባኤውን የኢትዮጵያ መከላከያ ሚኒስቴርና የዩኤስ አርሚ አፍሪካ በአንድነት በመሆን ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ